ሳይንስና ቴክኖሎጂ ጤና ይስጥልን አድማጮቻችን። የሰዎችን የዕለት ተዕለት ሕይወት በማሻሻል ረገድ የፈጠራ ስራዎች የሚጫወቱት ሚና ቀላል አይደለም። ይህንን በመገንዘብ ይመስላል በኢትዮጵያ በርካታ ወጣቶች የፈጠራ ስራዎቻቸውን በማቅረብ ላይ ይገኛሉ። ወጣት አብርሃም ወልደ አረጋይ ከእነዚህ መካከል አንዱ ነው። ወጣቱ በሜካኒካል ኢንጂነሪንግ ከባህር ዳር ዩኒቨርሲቲ ተመርቆ እንደወጣ ላለፉት አምስት ዓመታት በፈጠራ ስራ መቆየቱን ይናገራል። በአዲስ አበባ ከተማ አብይነት ኢንጂነሪንግ በተባለ የዲዛይን እና የማምረቻ ድርጅት በስራ አስኪያጅነትም ይሰራል። በፈጠራ በቆየባቸው አምስት ዓመታት ለአካል ጉዳተኞች የሚያገለግል አሳንሰር እንዲሁም ለኮቪድ-19 ጽኑ ህሙማን መተንፈሻ ቬንቲሌተርን ጨምሮ አራት የፈጠራ ስራዎችን ሰርቷል። አሁኑ ወቅት ደግሞ የሰው ንክኪ የማይፈልግ ዘመናዊ የእንጀራ መጋገሪያ ማሽን መስራቱንና በዚሁ የፈጠራ ስራ የእውቅና ሰርተፍኬት ማግኘቱን ገልጾልናል። ለመሆኑ አዲሱ ፈጠራ ከዚህ በፊት ከነበሩት የእንጀራ መጋገሪያዎች በምን ይለያል? አሁን ፈጠራ እንግዲህ ለየት የሚያደርገው እንጀራን በዘመናዊ መንገድ ለመጋገር ትንሽ ከበፊት የነበሩ ማሽኖች ትንሽ ዲፊካልቲ ያላቸው፣ አንደኛ የፈለግ ቁጥሩን ተነክሮ የሚፈለግ እንጀራ ተሰጡት ማሽኑን እንዲሰራ ለማድረግ ነው። ጅን ከሊት ጀምሮ ሊጡን አንዴ ከሰጡት በኋላ ተጀምሮ እስኪያልቅ ራሱ አቅሮ እንዲሰጥ ነው እና ቴምፕሬቸሩን ራሱ በሚያስፈልገው ቴምፕሬቸር ይመጠናል። መንበሮች እንጀራ ግን ሰዎች ያስፈልጉትን ብዛት የእንጀራውን ብዛት ሰዎች እንዲሰጡት ተደርጎ ነው ማለት ነው። ይህ ማሽን እንጀራውን የሚጋግረው በአራት ማዕዘን ቅርጽ ሲሆን የእንጀራውን ውፍረት እንደየሰው ፍላጎት ለማስተካከልም ያስችላል። ማሽኑ ይህንን የሚከውንበት ሶስት ደረጃዎችም አሉት። ማሽኑ ሶስት ደረጃዎች አሉት። አንደኛው ሊጡን የሚያፈስበት ስቴጅ አለው ወደ ምጣዱ የሚገባበት፣ ሁለተኛው ምጣዱ የሚያበስልበት ስቴጅ አለ፣ ሶስተኛ ደግሞ የሚያወጣበት ስቴጅ አለው። ምጣዱ ማለት ነው። ሶስት ስቴጅ አለ። ያ ነገር ደግሞ በኤሌክትሮኒክስ ለተደገፈ ሲቀጠሉ በራሱ ታይመር አለ። ሙቀትም ራሱ ሲበዛ ሲጨምር ሲያንስ ራሱ ኮንትሮል ያደርጋል። ኮንትሮለሮች አሉ። እኛ ደግሞ ቴክነስን ለምሳሌ እንጀራው የሚያስፈልገውንም ቴክነስ መጀመሪያ ሰዎች አጀስት ያደርጉታል። ከዛ የሚያስፈልገውን ቴክነስ የሚያስፈልገውን ከሰጡት በኋላ አንዱ ቁጥር እንጀራን ቁጥር እና የሚፈልጉትን ድጋት ማለት ነው እሱን ይሰጡታል። ያንን ካደረገ ወዲ ወይ ስጥ ወጣ ስራውን ራሱን ማሽን መስራት ይችላል። ለኢትዮጵያ ያስፈጉትን ራሱ ምንም ሲያልቅ አላርም ያደርጋል። ያ በዛ ላ መሰረት ሰዎች መጥተው ወይ ደግሞ ከሌለ ማለት ነው። እንጀራ በኢትዮጵያ በአብዛኛው ሕዝብ ዘንድ የየዕለት ምግብ ከመሆኑ ባሻገር ከሀገር ወጥተው ባህር ማዶ የሚኖሩ ኢትዮጵያን ሳይቀር እንጀራ ከምግብ ዝርዝራቸው ውስጥ ጠፍቶ አያውቅም። የእንጀራና የኢትዮጵያንን ቁርኝት በመመልከት ይመስላል ዘስታርስ የተሰኘ ጋዜጣ በስድስት ደቂቃ ንባባ ምዱስር እንጀራ ከኢትዮጵያን ሕይወት ጋር በእጅጉ የተዛመደ እና ምናልባትም ለሺህ ዓመታት አብሮ የዘለቀ ምግብ ሳይሆን አይቀርም ሲል አስፍሯል። ይህ በአብዛኛው ኢትዮጵያዊ ዘንድ በየዕለቱ የሚዘወተር ምግብ ታዲያ ስራው ብዙ ሂደት የሚያልፍና አድካሚ ነው። ይህ ስራ በተለምዶ ለሴቶች ብቻ የተተወ በመሆኑም በእነሱ የዕለት ተዕለት ህይወት ላይ ያለው ጫና ቀላል አይደለም። ያም ሆኖ አሰራሩን ቀላልና ዘመናዊ እንዲሁም ጉልበትና ጊዜ ቆጣቢ ለማድረግ ብዙ አልተሰራበትም። ለወጣቱ የፈጠራ ባለሙያም መነሻው ይኸው ነው።

ምናልባት ከስልሳ ወይ ከሰባ ፐርሰንት በላይ ያው እጀራ ተጠቃሚ ነው። እና ዕለት ዕለት የምንጠቀመው ምግብ እንደመሆኑ መጠን ብዙ ትኩረት የተሰጠው አይደለም። ግን እስካሁን በጣም ውስንነት አለው። ማሽኖች ስራ የሚሰራው ስራ ውስን ነው ማለት አንደኛ እሱ ነው። ሁለተኛ ደግሞ የሰዎች ኢንቮልቭመንት ብዙ ይፈልጋል። እና ያንን የሰዎች ኢንቮልቭመንት በጣም ብዙ ሰዎች እያካትታል ይህን ስራ ሊሰሩ አንደኛ ወደ አጋጋሪ ፕሮፌሽናል መሆን አለበት። ለምሳሌ እኔ እንጀራ መጋገር መፈልግ አልችልም። በቤት ውስጥ ወይ ደግሞ አንድ ወንድ አንድ ምናምን የሚሆኑ ሰው ተነስቶ እንጀራ ነጋገር ልጋገር ግን ፕሮሰስ የራሱ የሆነ ፕሮሰስ አለውና ያንን ነገር ለማስቀረትና ወደ ማንኛውም ሰው እንዲጠቀም ለማስቻል ለማስቻል ነው መጀመሪያ ወደዚህ ሥራ እንትን ያልኩት የገባሁት ማለት ነው። ማሽኑ ለጊዜው በኤሌክትሪክ የሚሰራ ቢሆንም የኤሌክትሪክ መብራት በሌለባቸው አካባቢዎች እንዲሰራ የተለያዩ ሙከራዎችን እያደረገ መሆኑን ተናግሯል። ማሽኑን ለመጠቀም የተለየ እውቀት የማይጠይቅ ሲሆን በቀላሉ ለመስራትና አንብቦ ለመረዳት በአማርኛና በእንግሊዝኛ ቋንቋዎች ስለ አሰራሩ መመሪያ አብሮ መዘጋጀቱንም ይገልጻል። የተለየ እውቀት አይፈልግም። ግን ያው ኖርማሊ ሁን አንድ ፕሪንተር ወይም አንድ ፎቶኮፒ ማሽን አዘነው ለመስራት እንደምንጠቀምበት ያህል ቀላል ለማድረግ ነው የታሰበው። ልክ ምንድነው ያ ነገር የሚያስፈልገውን ነንበር የሚያስፈልገውን ቴምፕሬቸር ረዲ መሙላት ያለው ኢንተርፌስ አለ። እዛ ላይ መሙላት ለማስቻል እሱም ማንዋል አዘጋጅለታል በዛ ማንዋል መሰረት ለማንደማንኛውም ፕሪንችን ለማንኛውም ቤት ውስጥ የምንጠቀምበት እንደምንችለው ስፖርት ወይም የምንላቸው ነገሮች ቀለም ለማለ መንገድ እንዲጠቀሙ ለማስቻል ነው። ደግሞ ተጨማሪ በአማርኛና በእንግሊዝኛ ማኑዋል እያዘጋጅንለት እንገኛለን ማለት ነው። ሰዎች በቤታቸው የሚጠቀሙ ቀለል ባለ መንገድ እንጀራ መጋገሪያው ማሽን ተመጥኖ የተሰጠውን ሊጥ ከማስፋት ጋግሮ እስከ ማስቀመጥ ያለውን ሂደት ያለ ሰው ንክኪ የሚያከናውን ሲሆን፣ ሊጡን ወደ ማሽኑ ማስገባትና የተጋገረውን እንጀራ ወደሚፈለግበት ቦታ ማስቀመጥ ብቻ በሰው የሚከወን ነው። ያ በመሆኑ ፈጣንና ጊዜ ቆጣቢ መሆኑንም ያስረዳል። ፎርማል እንጀራ መጋገር ከሶስት ደቂቃዎች ይፈጃል። አንድ አንድ እንጀራ ለመጋገር ከአንድ ደቂቃ ባለው እንትን ያደርጋል። ሁለተኛ ደግሞ በማስፋት የሚባለው ነገር አይኖር፣ ማሽኑ ራሱ አስፍቶ የሚያወጣ ስለዚህ፣ ሰዎች በየሰዓቱ እየከፈቱ እያወጡ እንጀራውን ማስቀመጥ ይጠበቅባቸውም። ማሽኑ ራሱ አስቀምጦ ያግሩ ያስቀምጣልና ያ ነገር ትእዛዝ ብቻ እንዲጠብቅ ተደርጎ የተሰራ ነው ሁለተኛ አንደኛ እሱ ነው ሁለተኛ ደግሞ ማለት አሁን ይህንም ስራ ለመስራት ራሱ ስራውን በጣም ብዙ መካኒዝም ማለት ይጠ ይጠይቃል ማስማት ምጣዱ እስኪሰማ ምን የሚባል ነገር እሱ ሁሉ ፕሮሰስ ያስቀራል ማለት ነው አሁን ይሄ ስራ ምን ደረጃ ላይ ነው ያለው ወደ አገልግሎት ወይ ደግሞ ወደ ጥቅም ለመቀየርስ የቱ ደረጃ ላይ ነው ያለው ጽፈት ደረጃ በሚባል ደረጃ ነው። ይህን የሚሰራ ነው በሚክፍ ደግሞ ያው አንዳንድ የራሱ ውስጥ ጻለን ቀጥታ ወደ ፕሮዳክት አይወጣም። እንደ ኢንጂነሪንግ እና ኢንጂነሪንግ ፕሮዳክት ኦፕቲማይዜሽን ምናምን የሚባል ነገር አለ። ከዚህ በፊት የተሰሩት ነገሮች ምናልባት በጣም ማቴሪያላቸው ቀጥታ ከብረት ወይም የተለያዩ ሽ ናቸው ና አሁን ግን በሚበላ ና በምጠቀም ስለሆነ ድረስ ከዚህ በኋላ የሚሄዱ ማቴሪያል ሴሎችና ኮስት መቀነት ላይ ሳይ የተለያዩ ነገሮች ደግሞ ኔክስት ፕሮሰሶች አሉና እነሱም ደግሞ እያየን ነው እያየን ነው እንገኛለን። አሁን በስተታይቱ ግን መስራት የሚችል ና በተረፈ አንድ ሰው ከኢንተርፌስ ጀምሮ እስከ እስከ መጋገር ያለውን ኢንተርፌሱን ከመንካት ተጀምሮ እስከ ማውጣት ሊደርስ የሚችለውን ፕሮሰስ ሞክረን

የፈጠራ ስራዎች የሰዎችን ህይወት ከማሻሻል ባለፈ የሀገርን ኢኮኖሚ በማሳደግ ረገድም ከፍተኛ አስተዋጽኦ ያደርጋሉ። በተለይ እንደ ኢትዮጵያ በማደግ ላይ ላሉ ሀገራት የሀገር ውስጥ የፈጠራ አቅምን መጠቀም ይመከራል። ያም ሆኖ በኢትዮጵያ የህብረተሰቡን የዕለት ተዕለት ኑሮ ለማቃለል የሚረዱ በርካታ የፈጠራ ውጤቶች በገንዘብ እጥረት ወደ ተግባር አለመቀየራቸው ተደጋግሞ ይሰማል። ይህ ችግር አብርሃምን ካልያዘው የፈጠራ ስራውን በመጪው መስከረም ለተጠቃሚ ለማድረስ ዝግጅቱን ማጠናቀቁን ገልጾልናል። የዛሬው የሳይንስና ቴክኖሎጂ ዝግጅት የተከታተላችሁትን ይመስል ነበር። ፀሐይ ጫኔ ነኝ። መልካም ጊዜ